Yeah, yeah, America dims. Radio Tavano. As the ambassador said, uh, we've been very impressed by the the look, speed and the the content of the Prime Minister's uh proposal. Ambassador

ጠቅላይ ሚኒስትሩ እያካሄዱት ባለው ለውጥ በፍጥነቱም ሆነ በይዘቱ ተደንቀናል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኒኮላስ የዩናይትድ ስቴትስ ቃል አቀባይ ኒኮላስ ባርኔት ናቸው። ዝርዝሩ በእለቱ አብይ ረስ ይቀርባል።

ግንቡን እናፈርሳለን ድልድዩን እንገነባለን በሚል መሪ ቃል የፊታችን ሐምሌ 19 የሚጀምረው የጠቅላይ ሚኒስትር አብይ አህመድ የዩናይት ስቴትስ ጉብኝት በውጭ ያሉ ኢትዮጵያውያንና ትውልድ ኢትዮጵያውያን በታሪክ ፊት ለፊት አሻራ የሚያስቀምጡበት ጊዜ እንደሚሆን በዩናይት ስቴትስ የኢትዮጵያ አምባሳደር ካሳ ተክለብርሃን አመለከቱ የዚህንም ዝርዝር ይዘናል በዜና መጽሄት ክፍለ ጊዜ ይቀርባለን

ለምሽቱ ካሉን ዜናዎች ዛሬ አስቸኳይ ስብሰባ ያካሄደው የኢትዮጵያ ፓርላማ የሕዝብ ተወካዮች ምክር ቤት በሂደት ላይ የነበረውን የምህረት አዋጅ በአንድ ድምፀ ተአቅቦና በአብላጫ ድምፅ አጽድቋል የሚለው አለን። በዜና ውስጥ እናካትተዋለን። ጠቅላይ ሚኒስትር አብይ አህመድ እያካሄዱ ያለው ለውጥ ከፍጥነትም ሆነ ከይዘት አንጻር የሚደነቅ መሆኑን ዩናይትድ ስቴትስ አስታውቃለች። በአብይ ረስ ይዘነዋል። ሌሎችም ዜናዎች አሉ። አርብ

ሐምሌ 10 2010 ዓመተ ምህረት ጤና አስተልልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጂት ታየ ነን። አቀናባሪያችን ብርሃን ኃይሉ ነች። እስከ አራት ሰዓት ድረስ አብረናችሁ እናመሻለን። አሁን የሰዓቱን የዓለም ዜና እናስቀድማለን። መልካም ምሽት።

ዛሬ አስቸኳይ ስብሰባ ያካሄደው የኢትዮጵያ ፓርላማ የህዝብ ተወካዮች ምክር ቤት በሂደት ላይ የነበረውን የምህረት አዋጅ በአንድ ድምፀ ተአቅቦና በአብላጫ ድምፅ አጽድቋል። አዋጁ በተለያዩ የወንጀል ድርጊቶች ለተሳተፉ ሰዎች ተጠያቂነትን የሚያስቀር ነው። እስክንድር ፍሬው ተከታዩን ዘገባ ልኳል። ጠቅላይ ሚኒስትር ዶክተር አብይ አህመድ የተያያዙት የይቅርታና የምህረት መንገድ

ተጨማሪ ህጋዊ ድጋፍ አግኝቷል። ዛሬ በፓርላማ የጸደቀው የምህረት አዋጅ ለእኚህ ጠቅላይ ሚኒስትር የበለጠ አቅም የሚሰጥ ነው። እስካሁን በሺዎች የሚቆጠሩ ታሳሪዎች እየተፈቱ ያሉት በይቅርታ ነው። ይቅርታ ቅጣትን ቢያስቀርም፣ ጥፋትን አይሰርዝም፣ ዋስትናም አይሰጥም። የምህረት አዋጅ ግን ጥፋትን እንዳልተሰራ የሚቆጥርና ዋስትናም የሚሰጥ ነው። በቅድሚያ በሚኒስትሮች ምክር ቤት የጸደቀውና ወደ ፓርላማ የተመራው በህግና ፍትህ ጉዳዮች ቋሚ ኮሚቴም ሲታይ የነበረው የምህረት አዋጅ ታዲያ

ዛሬ ጸድቋል። በአብላጫ ድምፅና በአንድ ድምፀ ተአቅቦ አዋጁ በርካቶችን ተጠቃሚ እንደሚያደርግ በፓርላማው የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ጴጥሮስ ወልደሰንበት ተናግረዋል። በምርመራ ሂደት ላሉ፣ ለተከሰሱ፣ ተፈርዶባቸው በማረሚያ ቤት ላሉ፣ ገና ላልተያዙ ሰዎች ወይም ቡድኖች መንግስት ያለፈውን ጥፋታቸውን ወይም ወንጀላቸውን ሙሉ በሙሉ እንዳልተሰራ የሚቆጥርበት አግባብ ነው። የዚህኑ አዋጅ መጽደቅ ተከትሎ

በተከታታይ የሚሰጥ ምህረት እንደሚኖር ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ጠቅላይ ሚኒስትር አብይ አህመድ እያካሄዱ ያለው ለውጥ ከፍጥነትም ሆነ ከይዘት አንጻር የሚደነቅ መሆኑን የዩናይት ስቴትስ አስታውቃለች። ለነኚህ የለውጥ እርምጃዎች መሳካት አገራቸው በአጋርነት መስራት እንደምትፈልግም በአሜሪካ

በኢትዮጵያ የአሜሪካ ቃል አቀባይ ተናግረዋል። ጠቅላይ ሚኒስትሩ ዶክተር አብይ አህመድም ከአንድ ሳምንት በኋላ ወዲህ ወደ ዋሽንግተን ያመራሉ። በዚያም ጉብኝት መልካሙን እንመኝላቸዋለን ያሉት ቃል አቀባዩ ኒኮላስ ባርኔት ከዩናይት ስቴትስ ባለስልጣናት ጋር የሚደረጉ ውይይት ስለመኖሩ ግን አልጠቀሱም። የኢትዮጵያ የውጭ ጉዳይ ሚኒስትር ከሳምንታት በፊት በሰጠው መግለጫ የጠቅላይ ሚኒስትሩ የአሜሪካ ጉዞ አላማ ከውጭ ከሚኖሩ ኢትዮጵያውያን ጋር መወያየት ብቻ መሆኑን

ጠቁሞ ነበር። አድማጮች፣ ከዜናው በኋላ በምሽቱ አቢይ ርዕስ ዝርዝሩን እናቀርባለን።

"ግንቡን እናፈርሳለን፣ ድልድዩን እንገነባለን" በሚል መሪ ቃል የፊታችን ሐምሌ 19 የሚጀመረው የጠቅላይ ሚኒስትር አብይ አህመድ የዩናይትድ ስቴትስ ጉብኝት በውጭ ያሉ ኢትዮጵያውያንና ትውልደ ኢትዮጵያ በታሪክ ፊት ልዩ አሻራ የሚያስቀምጡበት ጊዜ እንደሚሆን በዩናይትድ ስቴትስ የኢትዮጵያ አምባሳደር ካሳ ተክለ ብርሃን አመልክተዋል። የጠቅላይ ሚኒስትሩን የአሜሪካ አቀባበል

ሁሉን አቀፍ ኮሚቴ ትናንትና የሰጠውን ሁለተኛ ጋዜጣዊ መግለጫ ተከታትለናል። በመጽሔት ክፍለ ጊዜ ዘገባ ይኖረናል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በደቡባዊ ኢትዮጵያ በጌዲዮና ምዕራብ ጉጂ ዞኖች በብሔረሰቦች መካከል በተከሰቱ ግጭቶች ሳቢያ

ካለፈው እንደ አውሮፓውያን ሚያዝያ ወር ወዲህ ቁጥራቸው ወደ አንድ ሚሊዮን የሚጠጉ ሰዎች ከቀያቸው ተፈናቅለዋል ሲል ዓለም አቀፉ የፍልሰት ድርጅት አይኦኤም ባወጣው ሪፖርት ገለጠ። ከስምንት መቶ ሺህ የሚበልጡት ተፈናቃዮች በአስጊ ሁኔታ በጌዲዮ ዞን፣ የተቀሩት ደግሞ በምዕራብ ጉጂ ዞን እንደተጠለሉ ነው አይኦኤም በመግለጫው ያመለከተው። የአይኦኤም ቃል አቀባይ ጆን ሚልማን ተፈናቃዮቹ ያሉበት ሁኔታ

<laughs> the buildings and the collective sites that we've been visiting generally are not fit for human habitation and are extremely overcrowded, forcing many people to sleep. <laughs> <outside. laughs>

በሰው ብዛት የተጨናነቁ ናቸው። በመሆኑም ብዙዎቹ ደጅ መሬት ላይ ከዝናቡ መከለያ ብቻ ተጠልለው ለመተኛት ተገደዋል። ዋናው የምግብ ችግር መሆኑን፣ የመጠለያና የንጽህና ሁኔታውም አሳሳቢ መሆኑን ተረድተናል።

አይኦኤም ያሰማራቸው ቡድኖች ተፈናቃዮቹ ካሉበት የምዕራብ ጉጂ ስድስት ወረዳዎች በጸጥታ ስጋት ምክንያት መጎብኘት የቻሉት አራቱም ብቻ ነው ብለዋል። ቃል አቀባዩ መስሪያ ቤታቸው አይኦኤም የሰብአዊ እርዳታ እንቅስቃሴዎቹን እንዳጎለበተ ገልጸው መጸዳጃ ቤቶች፣ መጠለያዎችና የምግብ ማብሰያ ስፍራዎች ግንባታ እየተከናወነ መሆኑን አመልክተዋል።

በዓለም ዙሪያ በዜጎቻቸው ለዘመናዊ ባርነት መጋለጥ አጋጣሚዎች ሰሜን ኮሪያና ኤርትራ ግንባር ቀደሞቹ ሀገሮች ናቸው ሲል ዛሬ ይፋ የተደረገ አንድ ዓለም አቀፍ ጥናት አስታወቀ። ዘግሎባል ግሎባል ስሌቨሪ ኢንዴክስ የዓለም አቀፍ የባርነት ጉዳይ ሰንጠረዥ የተባለው ድርጅት ባወጣው የሪፖርቱ እንደ ኤሮፓውያን የዘመን አቆጣጠር በ2016 በዓለም ዙሪያ ሰዎች በዘመናዊ ባርነት የተያዙ ሰዎች ቁጥር

አርባ ነጥብ ሶስት ሚሊዮን ይደርሳል ብሎ እንደሚገምት አመልክቷል ድርጅቱ በግምገማው ህገ ወጥ የሰዎች ዝውውር የግዴታ የጉልበት ስራ የግዴታ ጋብቻን ህጻናትን መሸጥና መበዝበዝን የለየለት ባሪያ ፍንገላን ጨምሮ በዘመናዊ ባሪያ ፍንገላነት ፈርጇቸዋል ከአስር ሰው አንዱ በዘመናዊ ባርነት የተያዙ ያላት ሰሜን ኮሪያ ከህዝቧ ብዛት አኳያ በንጽጽር ሲታይ

በሰንጠረዡ ባአንደኝነት የፈረጃ ሲሆን የሚበዛው ህዝቧ በመንግስት በግድ ተይዞ እንደሚሰራ ነው ያመለከተው። ከሰሜን ኮሪያ ከሰሜን ኮሪያ ና ኤርትራ ቀጥሎ ብሩንዲ፣ ማዕከላዊ አፍሪካ ሪፐብሊክ፣ አፍጋኒስታን፣ ሞሪታኒያ፣ ደቡብ ሱዳን በቅደም ተከተላቸው ይገኙባቸዋል። የሰንጠረዡ አላማ ተጨባጭ መረጃ በማቅረብ መንግስታትና ኩባንያዎች ችግሩን ለማስወገድ እንዲሰሩ ግፊት ለማድረግ መሆኑንም ግሎባል ስሌቨሪ ኢንዴክስ አስታውቋል።

የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የሩሲያ ዋቻቸው ቭላዲሚር ፑቲንን ሁለተኛ ጉባኤ ለማካሄድ ዋሽንግተንን እንዲጎበኙ ጋብዘዋቸዋል። ዩናይትድ ስቴትስና ሩሲያ የመሪዎቻቸውን ንግግር ወይም ጉባኤ ዝግጅት አስመልክቶ እየተወያዩበት መሆናቸውን የዋይት ሀውስ ቃል አቀባይ ሳራ ሀከቢ ሳንደርስ ትናንት በማህበራዊ መገናኛ አስታውቀዋል። ፕሬዝደንት ትራምፕ የብሔራዊ ጸጥታ አማካሪያቸው ጆን ቦልተንን የ

የሩሲያው ፕሬዚደንት ፑቲን በልጉ ላይ እንዲመጡ ጋብዟቸው ሲሉ አሳስበዋቸዋል። በዚያ ዙሪያ ንግግሩ ተጀምረዋል ነው ያሉት ሳራ ሀከቢ በትዊተር። የብሔራዊ ደህንነት ዲሬክተሩ ዳን ኮትስ ኮሎራዶስ በተደረገ አንድ ጉባኤ ላይ ፑቲን በወራት ውስጥ ዋሽንግተንን ሊጎበኙ እንደሚችሉ ሲሰሙ ሊከሰት ስለሚችለው የደህንነት ስጋት ገምግመን ፕሬዚደንቱም እንዲያውቁት እናደርጋለን ብለዋል። አድማጮች፣ ለሰአቱ ያለን ዜና በዚሁ ይጠናቀቃል።

ቮይስ ኦፍ አሜሪካ ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላልፈውን ስርጭት ነው።

የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጂት ታይንን በዓለም ዜና የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ታዲያ ቆየት ብለው ከሚቀርቡ ዝግጅቶች አንድ ሁለቱን ለቅምሻ እናሰማችሁ። እንደ እኔ አስተያየት የኢትዮጵያና የኤርትራ ጉዳይ የኢትዮጵያና የኤርትራ የሰላም መንፈስ

እንዴት መቀጠል አለበት፣ እንዴት ሊቀጥል ይችላል የሚለው ጥያቄ ቁልፉ ያለው በኢትዮጵያ ነው። ኤርትራውያን እንደ ድሮ ወደ ኢትዮጵያ መጥተው ያለምንም ፓስፖርት በማንነት ወረቀት ብቻ ይዘው ለመንቀሳቀስ ይችላሉ ወይስ አይችሉም። የኢትዮጵያ መንግሥት ኤርትራውያኖች እንደ ኢትዮጵያውያን ነው የሚያያቸው ወይስ እንደ ሌላ ሀገር ዜጋ ነው?

ይህ ነገር እንደዚህ ጥያቄዎች የሚወስኑት በኢትዮጵያ ነው አሁን ተከስተካለው አንድ ሁለት ነጥብ ላንሳና የምንለይበትን ላመልክት አሁን የተጀመረው ነገር ቁልፉ በአጠቃላይ ኢትዮጵያ ውስጥ ነው ያለው ቁልፉን የያዘችው ኢትዮጵያ ነች አልስማማበትም አሁን የሚደረገው ድርድር የእርቅ መንገድ የተጀመረው በሁለት ብሔረ መንግስታት ልንላቸው ይችል ይሆናል ነው ስለዚህ ሰጥቶ መቀበልን

ግንዛቤ ውስጥ የሚያስገባ ነው። የቀደሙት ፕሮፌሰር ተከስተ ነጋሽ ኤርትራዊው የታሪክ ምሁር፣ ሁለተኛው ፕሮፌሰር ገብሩ ታረቀኝ ኢትዮጵያዊው የታሪክ ምሁር ናቸው። ፕሮፌሰር ሹመት ሲሻኝን ጨምሮ ሶስቱ ታዋቂ የታሪክ ባለሙያዎች በሰሞንኛው ውይይት ኢትዮጵያና ኤርትራ የሁለት ጎረቤታሞች ታሪክ ይወያያሉ፣ ይከራከራሉ። በሁለተኛው አጋማሽ ጠብቋቸው። አሁን ወደ ዕለቱ አቢይ ርዕስ

ጠቅላይ ሚኒስትር አብይ አህመድ እያካሄዱ ያለው ለውጥ ከፍጥነትም ሆነ ከይዘት አንጻር የሚደነቅ መሆኑን ዩናይትድ ስቴትስ አስታወቀች። ለእነዚህ የለውጥ እርምጃዎች መሳካት ሀገራቸው በአጋርነት መስራት እንደምትፈልግም በኢትዮጵያ የአሜሪካ ቃል አቀባይ ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድም ከአንድ ሳምንት በኋላ ወደ ዋሽንግተን ያመራሉ። በዚያም ጉብኝት መልካሙን እንመኝላቸዋለን ያሉት ቃል አቀባዩ ኒኮለስ ባርኔት

ከዩናይትድ ስቴትስ ባለስልጣናት ጋር የሚደረግ ውይይት ስለመኖሩ ግን አልጠቀሱም። የኢትዮጵያ የውጭ ጉዳይ ሚኒስቴር ከሳምንታት በፊት በሰጠው መግለጫ የጠቅላይ ሚኒስትሩ የአሜሪካ ጉዞ ዓላማ በውጭ ከሚኖሩ ኢትዮጵያውያን ጋር መወያየት ብቻ መሆኑን ጠቁሞ ነበር። ወደ አብይ ረሱ

ዩናይትድ ስቴትስ ከጠቅላይ ሚኒስትሩ ጋር ነች። ወደ ኃላፊነት በመጡ በጥቂት ወራት ውስጥ በርካታ እርምጃዎችን የወሰዱት በተለያየ ጎራ በተሰለፉ ኢትዮጵያውያን ሳይቀር ይሁንታን ያገኙት፣ እምነትን ያተረፉት መሪ ከወዳጅ ሀገራትም ሙገሳ እየተቸራቸው ይገኛል። ከነዚህ ወዳጅ ሀገራት አንዷ የሆነችው ዩናይትድ ስቴትስ

ለጠቅላይ ሚኒስትር ዶክተር አብይ አህመድና ለለውጥ እርምጃዎቻቸው ያላትን ድጋፍና አድናቆት በአደባባይ እየገለጸች ነው። ዩናይትድ ስቴትስና ኢትዮጵያ በሰብአዊ መብትና በዲሞክራሲ ጉዳዮች ላይ በተመካከሩበትና ና ትናንት በውጭ ጉዳይ ሚኒስቴር በተካሄደው መድረክም ይሄው ድጋፍና አድናቆት ተንጸባርቋል። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬነር በዚሁ መድረክ መክፈቻ ላይ ሲናገሩ

የጠቅላይ ሚኒስትር ዶክተር አብይ አህመድን የመጀመሪያ መቶ ቀናት ክንውኖች አወድሰዋል። ጠቅላይ ሚኒስትሩ በመጀመሪያዎቹ መቶ ቀናት አስደናቂ፣ ጠንካራ፣ ግልጽና ቀጥተኛ ንግግሮችን አድርገዋል። መንግስትም ሰብአዊ መብትን እንዲያከብር አሳታፊ የሆነ የፖለቲካ ምህዳርም እንዲፈጥር የሚያስችል አመራር ሰጥተዋል ነው ያሉት። አምባሳደሩ ይህንኑ መነሻ በማድረግ በስልክ ያነጋገርኳቸው በአዲስ አበባ የአሜሪካ ኤምባሲ ቃል አቀባይ ኒኮላስ ባርኔት በጠቅላይ ሚኒስትር አብይ እየተካሄደ ያለው ለውጥ ከፍጥነትም

ከይዘትም አንጻር የሚደነቅ ነው ብለዋል። አምባሳደሩም እንዳሉት ጠቅላይ ሚኒስትሩ እያካሄዱት ባለው ለውጥ በፍጥነቱም ሆነ በይዘቱ ተደንቀናል። ዛሬ በዲሞክራሲ በሰብአዊ መብቶችና በመልካም አስተዳደር ላይ በተካሄደው የጋራ መድረክ

ስለ ኢትዮጵያ መንግሥት ዕቅድ የበለጠ ለመረዳትና እንዴት እንደምንደግፋቸው ለማወቅ ጉጉቱ ነበረን። ኢትዮጵያ በፈጣንና አጠቃላይ ለውጥና መሻሻል ውስጥ መሆኗን የአሜሪካው አምባሳደር በትናንቱ ንግግራቸው ጠቅሰዋል። እነዚህ መሻሻሎች ደግሞ በፖለቲካዊ አስተዳደርና በሰብአዊ መብት አያያዝ ላይ የታዩትን እንደሚጨምሩ ጠቁመዋል። የዩናይትድ ስቴትስን ድጋፍና ይሁንታ ያገኙት የለውጥ እርምጃዎች የትኞቹ እንደሆኑ የጠየቅኳቸው የኤምባሲው ቃል አቀባይ ኒኮላስ ባርኔትም የተወሰኑትን ዘርዝረዋል።

ይሄ ነገር ጊዜ ይወስዳል። ነገር ግን በመንግስቱ አነጋገር ላይ ያለው ለውጥ ሰብአዊ መብቶችን ለማክበር፣ የፖለቲካ አሳታፊነትን ለመፍጠር፣ ስለ አንድነት ለመወያየትና በፖለቲካ ሂደቶች የበለጠ ተሳትፎ እንዲኖር የተሰጠው ትኩረት ይገኝበታል። ይሄ ከኤርትራ ጋር ሰላም ለማምጣት የተደረገውን ጥረትም ይጨምራል።

ሰፊና አሳታፊ እድገት ለማምጣት ለኢኮኖሚ ማሻሻያዎች የተሰጠውም ትኩረት እንደዚሁ ነው። እና አሁን የተለያዩ አማራጭ ዝርዝሮች አሉ። እንዴት እንደሚቀጥሉባቸው ለማየት እንጠብቃለን።

በጠቅላይ ሚኒስትሩ የተጀመሩ የለውጥ እርምጃዎችን ከማሳካት አንጻር ፈተናዎች ሊኖሩ እንደሚችሉም የዩናይትድ ስቴትስ እምነት ነው። የወዳጅ መንግስታት ድጋፍ የሚያስፈልገውም በተለይ ከዚህ አንጻር ነው ብለዋል አምባሳደር ሬነር ትናንት ሲናገሩ። የኤምባሲው ቃል አቀባይ ኒኮላስ ባርኔትም ይህንኑ ሀሳብ ያብራራሉ። ዲሞክራሲ ጠንካራ ስራ ይጠይቃል። ይሄ ከዚህ በፊት በአደባባይ እየተናገርነው ነው።

ይህ ሂደት እንዲሳካ የሁሉንም ኢትዮጵያውያን ጥረት ይጠይቃል። ሁሉም የበኩሉን ሚና መጫወት አለበት። በኢትዮጵያ ፍትሕ ሲስተም ሁሉም ኃላፊነቱን መወጣት ይኖርበታል። በጠቅላይ ሚኒስትር አብይና በአስተዳደራቸው የተቀመጡ የለውጥ እርምጃዎች የተለጠጡ ቢሆኑም የሚሳኩ ናቸው። ቁርጠኝነትና ጥረት ግን ይጠይቃሉ። የዛሬ የመድረክ ዓላማም

በነዚህ የለውጥ እርምጃዎች ላይ መወያየትና ስኬታማ በሚሆኑበት መንገድ ላይ ዩናይትድ ስቴትስ እንዴት ከኢትዮጵያ ጋር በአጋርነት መስራት እንደምትችል መነጋገር ነበር። ከዚህ አንጻር በጋራ መስራት በምንችልባቸው በጣም ተጨባጭ መንገዶች ላይ ያተኮረና እጅግ ግልጽና ገንቢ ውይይት ነበረን።

የሁለቱ ሀገራት የምክክር መድረክ የተካሄደው ጠቅላይ ሚኒስትር ዶክተር አብይ አህመድ ከአንድ ሳምንት በኋላ ወደ ዩናይትድ ስቴትስ እንደሚጓዙ እየተጠበቀ ባለበት ሰዓት ነው። የጠቅላይ ሚኒስትሩ ጉዞ ዓላማ በዚያ ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር መወያየት እንደሆነ ቀደም ሲል ተገልጿል። ከዩናይትድ ስቴትስ ባለስልጣናት ጋር ይገናኙ እንደሆነ የጠየቅኳቸው ቃል አቀባዩ ኒኮላስ ባርኔትም ቀጥተኛ ምላሽ አልሰጡም ኢትዮጵያን ጋቨርንመንት

ለጠቅላይ ሚኒስትር አብይ ጉብኝት የተያዘውን መርሃ ግብር ለኢትዮጵያ መንግሥት ተወዋለሁ። ነገር ግን ያንን ጉብኝት እንጠብቃለን፣ መልካሙንም እንመኝላቸዋለን። ምን ዐይነት የውይይት ፕሮግራም እንደሚኖር ለማየትም እንጠብቃለን። ከሁለት ሳምንታት በፊት መግለጫ የሰጡት የኢትዮጵያ የውጭ ጉዳይ ሚኒስትር ዴታ አምባሳደር ብርቱካን አያኖ የጠቅላይ ሚኒስትሩ ጉዞ ዓላማ አንድ ብቻ መሆኑን ነበር ያብራሩት። በስልጣን ላይ ያለ ጠቅላይ ሚኒስትር ለመጀመሪያ ጊዜ

የዲያስፖራውን ለማወያየት በውጭ የሚኖሩ ኢትዮጵያውያን ትውልድ ኢትዮጵያውያንን ለማወያየት እቅድ ይዞ ሲሄድ ለዚህ ስራ ብቻ ሲሄድ የመጀመሪያው ዝግጅት ከመሆኑ አንጻር ልዩ ያደርገዋል። በዚህ ፕሮግራም ላይ ግንቡን እናፍርስ ድልድዩንም እንገንባ በሚል መሪ ቃል የተዘጋጀ ፕሮግራም ነው።

የጠቅላይ ሚኒስትሩን የጉዞ መርሃ ግብር በተመለከተ ከዚህ መግለጫ በኋላ የተለወጠ ነገር ስለመኖሩና ከዩናይትድ ስቴትስ ባለስልጣናት ጋር ስለመገናኘታቸው አዲስ የወጣ መረጃ የለም። በትናንቱ የምክክር መድረክ ላይ በዩናይትድ ስቴትስ በኩል ከአምባሳደር ሬይነር በተጨማሪ ከዋሽንግተን የመጡት በውጭ ጉዳይ መስሪያ ቤት የዲሞክራሲና የሰብአዊ መብት ቢሮ ረዳት የውጭ ጉዳይ ሚኒስትር ስኮት ቡስፒ

እንዲሁም ሌሎች ባልደረቦቻቸው ተገኝተዋል። በኢትዮጵያ በኩል ደግሞ የውጭ ጉዳይ ሚኒስትር ዴታ ፕሮፌሰር አፈወርቅ ካሱና ሌሎች የስራ ኃላፊዎች ተሳታፊ ነበሩ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር እናመሰግናለን። አድማጮች፣ ተከታዩም ከዚሁ ርዕስ ጋር ያቆየናል። ታዲያ ቀደም ብለን ያስተዋወቅ ነው

ግንቡን እናፈርሳለን ድልድዩን እንገነባለን፣ በሚል መሪ ቃል የፊታችን ሐምሌ 19 የሚጀመረው ይህ የጠቅላይ ሚኒስትር አህመድ የዩናይት ስቴትስ ጉባኤን አስመልክቶ የዋሽንግተን ቡድን አዘጋጅ ቡድን በትላንትናው ምሽት ማብራሪያ ሰጥተዋል ለጋዜጠኞች። በስፍራው የተገኘው በተከታታይም ይህንን ዘገባ ታቀርብ የነበርከው ሰለሞን አንተነህና ሰለሞን አባተ እዚህ ስቱዲዮ አጠገቤ ይገኛል።

ለመሆኑ ዝግጅቱ እንዴት ነው እንዴት ነው እየተካሄደ ያለው ሰለሞን? እንደምን አመሻህ አሉላ። እንደምን አመሻችሁ የተከበራችሁ አድማጮች። ዝግጅቱ በጥሩ ሁኔታ እየተካሄደ መሆኑን ትናንትና እዛው የተገኙት የዚህ የአዘጋጅ ኮሚቴው አስተባባሪዎች ተናግረዋል። አዘጋጅ ኮሚቴው በነገራችን ላይ በጣም ሰፊ ነው። መሰረቱ በመጀመሪያው ቃል የፕሬስ መግለጫቸው ላይ

ከሰማንያ በላይ የተለያዩ ተከፋፍለው የነበሩ ቡድኖች እየተሰባሰቡ ያሉበት መሰረተ ሰፊ መድረክ እንደሆነ ተናግረው ነበረ። ከዛ በኋላ በአንድ ዋና ኮሚቴ ተደራጅተው ኤምባሲውም አለበት እዛ ውስጥ እንደውም ኤምባሲው ሳይሆን እየመራ ያለው ነገሩን እንደሰማሁት። ከዛ የተቋቋሙት ይሄ የተፈጠረው ጥምር ኮሚቴ ኤምባሲውን አንድ ላይ አድርጎ

ነው እያካሄዱ ያሉት ይህንን እንቅስቃሴ። ስለዚህ እንቅስቃሴው በመጠነ ሰፊና ህዝባዊ ነው ማለት ይቻላል። በነገራችን ላይ አሉላ፣ ጠቅላይ ሚኒስትሩ የሚገቡበትን ቀንና ዛሬን ሳይጨምር አምስት ቀን ብቻ ነው የቀራቸው አሁን ለዚህ ለጉብኝታቸው

እና የዚህን አቀባበላቸውን ለማዘጋጀት እየተካሄደ ያለው ጥረት እጅግ መጠነ ሰፊ መሆኑን ነው ቅድም እንደገለጽኩልህ የሰማ ነው። በዚህ መሠረት፣ በመጪው ቅዳሜ፣ የነገ ሳምንት ማለት ነው፣ ዋሽንግተን ዲሲ ላይ እጅግ ግዙፍ የሆነ

ስብሰባ ተጠርቷል። ምናልባት ከ25 ሺህ እስከ 45 ሺህ የሚሆን ሰው ይገኝበታል የተባለ ማውንት ቨርነን ኖርትዌስት የሚገኘው ኮንቬንሽን ሴንተር ላይ ያገኛሉ። ያንን ህዝብ ንግግር ያደርጋሉ። ከጠዋቱ ሶስት ሰዓት ጀምሮ የ

ኮንቬንሽን ሴንተር በሮች ክፍት እንደሚሆኑ ነው የተነገረው የኢትዮጵያውያን ከተማ አለትሆን ነው ከተማችን የኢትዮጵያውያን ከተማ እንዲሁም ነበረች ግን አሁን ከተለያዩ በአጎራባች ካሉ ግዛቶችም የሚመጡ ብዙ እንዳሉ ነው እንግዲህ እየሰማን ያለ ነው የዲሲ እና የአካባቢዋ ሰዎች ብቻ ሳይሆኑ ማለት ነው ስለዚህ ግዙፍ የሆነ ስብሰባ ይደረጋል ነው ተብሎ የሚጠበቀው በማግስቱ እሁድ ሐምሌ ሐምሌ ሐያ ሁለት

ሎስ አንጀለስ ላይ ተመሳሳይ መድረክ ተዘጋጅቶ እሱም እንደዚሁ በአንድ ግዙፍ ኮሚቴ እየተመራ የኢትዮጵያ ቆንስላ ጽህፈት ቤትም አለ እሱንም አሳትፈው እየተዘጋጁ እንዳሉ ነው የሰማሁት። ከዚያም ሐምሌ ሃያ ሁለት ሐምሌ ሃያ ሁለት ማለት ሃያ ሁለት እሁድ እሁድ ሎስ አንጀለስ ነው። ሐምሌ ሃያ ሦስት ሰኞ

ሚኒሶታ ላይ ደግሞ ሌላ ተመሳሳይ መድረክ ይኖራቸዋል። ጠቅላይ ሚኒስትሩ በዚህ ሁኔታ ነው ያንን ጉብኝታቸውን የሚያካሂዱትና ዋሽንግተን ዲሲ ላይ ስላለው ሁኔታ በተሳካ ሁኔታ እየተካሄደ መሆኑን አምባሳደሩ በትናንትና ጋዜጣዊ መግለጫ ላይ ተናግረው ነበር። እስቲ ቀንጨባ አድርጌ ላሰማቸው። መልካም። ይህ ጉብኝት በአሜሪካን የተባበሩት ግዛቶች

በሶስት ቦታዎች ይደረግ እንጂ በመላው ዓለም የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በጠቅላላ በጉጉት የሚጠብቁትና የሚከታተሉት ታሪካዊ ቀን ነው። ይህ በሀገራችን ታሪክ በጠቅላይ ሚኒስትር ደረጃ የተለየ ትኩረት በመሰጠቱም ይሁን በብዙ ሺዎች የሚቆጠሩ ወገኖቻችን በእያንዳንዱ ማዕከል በአካል የሚገኙበትና

በሚሊዮኖች የሚቆጠሩ በቀጥታ ስርጭት በሚዲያ የሚሳተፉበት ስለሆነ ለሀገራችን ሰላም ብልጽግናና ለዜጎቻችን አንድነትና ህብረት ትልቅ ፋይዳ ያለው ነው። ኢትዮጵያችን በሁሉም ቦታ ከፍ ብላ እንድትታይ ልጆቿ በልዩ ሁኔታ የሚያደምቋትም እንደሚሆን በጉጉት የሚጠበቅ ዕለት ነው። ይህ ታሪካዊ ህዝባዊ ጉባኤ የሚደረግበት ጊዜ

ራሱ በርካታ ታሪካዊ ክዋኔዎች በአገር ቤት በጎረቤት ሀገሮችና በተለይም በኢትዮጵያና በኤርትራ ህዝቦች መካከል ተፈጥሮ የቆየውን የጥላቻና የመራራቅ ግድግዳ ተንዶ የፍቅር ድልድይ መገንባት የተጀመረበትና የሁለቱ ወንድማማች ህዝቦች ደስታ በየቀኑ በሚታይበት ወቅት የሚደረግ መሆኑ ሁኔታውን ልዩ ያደርገዋል። ይህም በክቡር ጠቅላይ ሚኒስትሩ የተነገረውንና የሀገራችን ራዕይ በሚገልጽ

መንገድ በመደመር ሆነና በመደመር የራሳችንን አስተዋጽኦ የምናበረክትበትና በታሪክ ፊት የራሳችንን ልዩ አሻራ የምናስቀምጥበት ዘመን ነው።

መልካም ሰለሞን እንግዲህ ብዙ ነገሮች እንደተብራሩ ጠብቃለሁ ታዲያ ተደጋግሞ የሚነሳ ግንቡን እናፈርሳለን ቅድም መግቢያው ላይ ያስተዋወቀናል ድልድዩን እንገነባለን የሚለው ጠቅላይ ሚኒስትሩ በተደጋጋሚ የሚናገሩት ቃል አሁንም አምባሳደሩ ደግሞታል ሌሎችም ይሉታል ስለዚህ መሪ ቃል ማብራሪያ ተሰጥቶ ይሆን

ጥሩ ጥያቄ ነው ያነሳኸው አሉላ። ይህንኑ ጥሪያቸውን አሁን ያስተላለፉትን መልእክት ቀጥለዋል አምባሳደር ካሳ ተክለ ብርሃን እና እንደውም የጀመሩት የሚቀጥለውን መልእክታቸውን ይህንኑ የምን ግንብ እንደሚፈርስ የምን ድልድይ እንደሚዘረጋ በማብራራት ነበር። እንስማቸው እስቲ። ይህ ታሪካዊ ጉብኝት በመሪ ቃሉ ላይ በግልጽ እንደተጠቀሰው ጥላቻ እና መከፋፈልን አስወግደን በፍቅርና በአንድነት መንፈስ ተነስተን

ውዷ አገራችንና ሕብረ ብሔራዊ ሕዝቦቿን በአንድነት ጎልቶ የሚታዩበት እንዲሆን ማድረግ ይጠበቅብናል። ለዚህም በፍቅርና በትህትና በተገነባ አካሄድ ወደ ኋላ ሳይሆን ወደፊት በማየት የሚከናወን የስራ ሂደት መፍጠር ይጠበቅብናል። የተከበራችሁ በዚህ ሕዝባዊ ጉባኤና የውይይት መድረክ ለመታደም የተዘጋጃችሁና እድሉን አግኝታችሁ የምትሳተፉ ወገኖች

ዝግጅቱ እናንተን እናንተ ካላችሁበት ጥቂት ቦታዎች ይዘጋጅና ይፈጸም ይሁን እንጂ በመላው የአሜሪካን ግዛቶች የሚገኙ ወገኖቻችን በመላው ዓለም የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ከሁሉ በላይ በአገር ቤት ይህን ጉዳይ የመጉጉት የሚጠብቁት መቶ ሚሊዮን ህዝቦች የሚከታተሉት ነው። ከዚህም አልፎ በሀገራችን እየተካሄደ ያለው ለውጥ በአሁኑ ጊዜ ሁሉንም የሳበ በመሆኑ

የዓለም ህዝቦችና በርካታ መገናኛ ብዙሃን የሚከታተሉትና የሚዘግቡት ታሪካዊ ቀን እንደሚሆንም ይጠበቃል። ይህ የታሪክ አሻራ በየዘመኑ የሚታወስ እና የሚጠቀስ እንደሚሆንም ይታመናል። ይህ ታሪካዊና በአይነቱ ልዩ እድል የሆነው መርሃግብር ላይ ለመሳተፍ እየፈለጉ በተለያዩ ምክንያቶች መሳተፍ ያልቻሉ ወገኖቻችን በርካታ ናቸው።

ሁሉ ሰው እድሉን ለማግኘት ያሳየው ፍላጎትና ተነሳሽነት የሚያስደስት ነው። በዚህ ስራ የሚሳተፉ ለሁሉም ኮሚቴዎችና ለኤምባሲያችን በደረሱ መረጃዎች በህዝቡ ዘንድ ያለውን ጉጉትና ደስታ ለመረዳት ችለናል። ስለዚህ ይህ የሚያመላክተን እድሉን ያገኘን ወገኖች የተሸከም ነው ኃላፊነት ከላይ የገለጽ ናቸውን።

አካላት በሙሉ ፍላጎት በሚያሟላ የኃላፊነትና የፍቅር መንፈስ የተሳካ ህዝባዊ ጉባኤ እንድናደርገው በኮሚቴያችንና በራሴ ስም ስገልጽ በታላቅ ምስጋናና አክብሮት ነው። ሶሎሞን፣ አምባሳደር ካሳይ ያሉትን ሰምተናል። ነገር ግን ካለፈው ጋዜጣዊ መግለጫ

በትናንቱ ዘርዘር ብሎ ስለ ዝግጅቱ የተገለጸ ነገር አለ። አንዳንድ ማህበረሰቡ እንዲያውቀው አሁን የተነሱ ነገሮች አሉ። አንዳንድ በነገራችን ላይ ያ ግዙፍ ኮሚቴ ሲቋቋም ዋናው አስተባባሪ ኮሚቴ በስሩ የተለያዩ ኮሚቴዎችን አደራጅቶ ነው

እየተንቀሳቀሰ ያለው አንደኛው የማህበራዊ ተሳትፎ ንዑስ ኮሚቴ ነው። ሌላኛው የሚዲያና ህዝብ ግንኙነት ንዑስ ኮሚቴ ነው። ሌላኛው የፕሮቶኮልና የጸጥታ ጉዳዮች ንዑስ ኮሚቴ ነው። ሌላኛው የሎጂስቲክስ መስተንግዶና መዝናኛ ንዑስ ኮሚቴ ናቸው። ይህንን ስራ እያስተባበሩ ያሉት የሚሰሩት እንቅስቃሴ በአጠቃላይ በጥሩ ሁኔታ እየተከናወነ እንደሆነ ነው የተናገሩት። እንግዲህ ቅድም ቀደም ብዬ እንዳነሳሁትም በተለይ የቅዳሜው ዝግጅት ከዚህ ከዋናው ዝግጅት ሌላ

አንድ ሺ አምስት መቶ የተጋበዙ ሰዎች ከተለያዩ የህብረተሰብ ክፍሎች የሚሳተፉበት እዛ እንደሚገኝ እንደዚሁ ተናግረዋል። እና ምን እንደሆነ ዝግጅታቸው የሚናገርበት ደረጃ የዚህ የህዝብ ግንኙነት ንዑስ የሚዲያና ህዝብ ግንኙነት ንዑስ ኮሚቴው ሰብሳቢ አቶ አቤል ጋሼ የሚከተለውን ብሏል። መርሃ ግብሩን ውጤታማ ለማድረግ የሚያስፈልጉ ሁሉ ማንኛውም አይነት ዝግጅቶች በሂደት ላይ ናቸው። ስራው የአማረና የተዋበ እንዲሆን በመረባረብ ላይ እንገኛለን።

የሁላችሁንም ያልተቆጠበ ድጋፍ በዚህ አኳያ እንፈልጋለን። የታዳሚዎች ብዛት ከሚጠበቀው በላይ ከሆነ የተዘጋጁ ሌሎች የጋራ መመልከቻ ቦታዎች ይኖሩናል። እነዚህ በፌስቡክ ገጻችን ይኸውም ፒኤም አቪ ኢንዲሲ ሃሽታግ መደመር በሚለው መከታተል ይቻላል። ይህ ታሪካዊ መርሃ ግብር የተሳካ ይሆን ዘንድ ሁላችንም በጨዋ ስነ ምግባር መሳተፍ ይገባናል።

በግፊያና መጨናነቅ ምክንያት እንዳይስተጓጎል ከሁሉም ኢትዮጵያውያን የሚጠበቅ ስነ ምግባርና ግሩም የሆነ ተባባይነት የማይለየን መሆኑን ተስፋ እናደርጋለን። በዚህ አጋጣሚ መግለጽ የምፈልገው በዚህ ፕሮግራም ያልተካተተና እንዳይካተት የሚደረግ ማንም ወገን የለም። በዚሁ ሂደት ለመሳተፍና ለማገዝ ሁሉም ኢትዮጵያዊና ትውልደ ኢትዮጵያዊ ብቻ ስለሚበቃ ለሁሉም ክፍት መሆኑን በተደጋጋሚ እንደገለጽ ነው ዛሬም እናሰምርበታለን።

እንግዲህ በዚህ ሁኔታ ነው የትናንትናው ጋዜጣዊ መግለጫ የተካሄደው። ብዙ የተነሱ ቁም ነገሮች አሉ። አሁን ከአየራችን ጊዜ መጣበብ አኳያ ሁሉንም ነገር ማንሳት አንችልም እንጂ የተነሱ ጥያቄዎች ነበሩ፣ የተሰጡ አስተያየቶች ነበሩ። በነገራችን ላይ ይሄ ስብሰባ ምንም ክፍያ የለውም። በዌብሳይት እና በሌሎች መንገዶች

ክፍያ የሚፈልጉ ሰዎች የሚጠይቁ ካሉ ማንም ተሳስቶ ወይም ተጭበርብሮ እንዳይከፍል ማሳሰቢያ ሰጥተዋል። በዚህ ላይ ከዛ በተረፈ ምዝገባም የለም። እዛው ማንም የሚፈልግ ሰው ሄዶ መግባት ብቻ ነው። ግን የሰጧቸው ማሳሰቢያዎች አሉ።

ወደዛ ስብሰባ መሄድ የሚፈልጉ ሰዎች ማስተዋል ያለባቸው እቃ፣ ብረታ ብረት ያለው ግዙፍ የሆኑ እቃዎችን ከመሸካከም እባካችሁ ተቆጠቡ። አሁን የሚያስቸግሩና ጥርጣሬ ውስጥ ሊከቱ የሚችሉ ነገሮችን ከመያዝ ተቆጠቡ። ብረታ ብረት ያላቸው ነገሮች በተለይና እንደዚህ የመሰሉ የዲሲ ታክሲዎች በተቻለ መጠናው ብዙ የዲሲ ታክሲዎች

የነጻ ትራንስፖርት አገልግሎት እንደሚሰጡ ተገልጿል። ካሉበት አካባቢ ከያሉበት የተለየ ምልክት እንደሚኖራቸው ተነግሯል። ወደፊት እንገልጻለን። ወደዛ ወደ ኮንቬንሽን ሴንተር ለሚሄዱ ተሳታፊዎች በነጻ መሳፈር እንደሚችሉ ተገልጿል። ለአካል ጉዳተኞች፣ ለአዛውንት፣ ለህፃናት፣ ለመሳሰሉ የተለየ ቦታ መዘጋጀቱ ተገልጿል። እንደዚሁም ብዙ ሰው ጠቅላይ ሚኒስትሩን አደባባዮትንን መቀበል እንፈልጋለን ያለ ስላለ በኮንስቲትዩሽን አቬኒውና በፔንሲልቬኒያ አቬኒው ግራና ቀኝ ሆነው

ጠቅላይ ሚኒስትሩን ኢትዮጵያውያን የሚቀበሉበት ሁኔታ እየተመቻቸ እንደሆነ ተገልጿል።

በአዳራሽ ውስጥ ምናልባት ቦታ ካልበቃ ሰዎች ወደ ውጪ ሄደው በተዘጋጁ ቦታዎች ላይ እንዲስተናገዱ ተገልጿል። ከዚያ በተጨማሪ ደግሞ የዳያስፖራ ትረስት ፈንድ መከፈቱም እንደዚሁ ተገልጿል። የዳያስፖራ ትረስት ፈንዱ ቁጥርና ስዊፍት ራውቲንግ ኮዱ በፌስቡክ ገጻችን ላይ ይገኛል እንደዚሁም በኢትዮጵያ ኤምባሲና ቅድም አቶ አቤል ጋሼ በጠቀሰው ፒኤምአቢ ዲሲ።

ሃሽታግ መደመር ላይ ማግኘት እንደሚቻል መግለጽ ፈልጋለሁኝ። አሁን ፕሮዲውሰሯ ሰዓት አብቅቷል፣ ውጣ እያለችኝ ነው። በዚሁ አጠናቀቃለሁኝ። ፌስቡክ ገጻችንን እንደዚሁ ተከታተሉ ዌብሳይታችንንም። አመሰግናለሁ። እናመሰግናለን ሰለሞን። እናንተንም በተከታታይም በሚኖሩ ፕሮግራሞቻችን ተጨማሪ ማብራሪያዎች እንዲሁም እንደምታቀርብ እናውቃለን። እግዜር ይስጥልን። Thank

አድማጮች ሁለተኛውን አጋማሽ ሳንናገር የገባን ይመስላል። አሁን ሁለተኛው አጋማሽ ደጅ ላይ ነው ያለነው። በዚህ ሰዓት በየሳምንቱ ቀዳሚ የሆነው የሚቀርበው አፍሪካ ነክ ርዕሶች ይቀድምና ውይይት ይከተላል። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል።

የዛሬው ቅንብራችን የተለያዩ ጋዜጦች የኢትዮጵያንና የኤርትራን የሰላም ስምምነት አስመልክቶ በዘገቡት ላይ ያተኩራል። በሌላ በኩል ደግሞ ኢትዮጵያ ሰፊ የነዳጅና የጋዝ አምራች ግግሮች እንዳሏት ተዘግቧል። የብሪታንያ ዜና ስርጭት ኮርፖሬሽን ቢቢሲ የኢትዮጵያ አየር መንገድ ወደ ኤርትራ ታሪካዊ በረራ ማድረጉን ዘግቧል።

ከ20 ዓመታት በኋላ ለመጀመሪያ ጊዜ በተደረገው የንግድ አውሮፕላን በረራ የጽጌረዳ አበባና ሻምፒያን ለተሳፋሪዎቹ እንደቀረበላቸው ዘገባው አክሏል። የጦርነቱ ሁኔታ ካበቃ በኋላ የሰላም ወፍ ወደ ኤርትራ በረረች ሲል የኢትዮጵያ አየር መንገድ አብስሯል። የበረራው ተፈላጊነት ከፍተኛ ስለነበረ ሁለተኛው በረራ ከ15 ደቂቃ በኋላ ወደ ኢትዮጵያ መመለሱን አዣንስ ፍራንስ ፕሬስ የዜና አገልግሎት ጠቁሟል።

ብሉምበርግ የዜና አገልግሎት ደግሞ የኢትዮጵያና ኤርትራ መሪዎች የሰላሙን ስምምነት ለመጠበቅ ቃል መግባታቸውን ገልጿል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ወታደራዊ ኃይልን ከድንበር አካባቢዎች ለማስወጣት መመሪያ በሚጠባበቅበት በሆነ ወቅት የሰላሙን ውል ለማሰናከል በሚሞክሩ ወገኖች ላይ እርምጃ ወስዳለ ማለታቸውን፣ ፕሬዚደንት ኢሳይያስም የሰላም ስምምነቱን ለመጠበቅ ሁለቱም ሀገሮች ተባብረው ይሰራሉ ማለታቸውን ብሉምበርግ የዜና አገልግሎት ጠቅሷል።

ከኤርትራ ጋር በሚዋሰኑ ድንበሮች ላይ ያለው የኢትዮጵያ ወታደራዊ ኃይል ከአካባቢው ለመውጣት ቃል መግባቱን ምክትል ኤታማዦር ሹም ብርሃኑ ጁላ መናገራቸውን፣ ባለሥልጣኑ መጀመሪያ ላይ ከኤርትራ ወደ ኢትዮጵያ መጥተው ከነበሩት ልኡካን ጋር በተደረገው ንግግር መገኘታቸውን ብሉምበርግ የዜና አገልግሎት ጠቁሟል። ወታደራዊ ኃይሎችን በትግራይና አፋር ክልል ካሉት ድንበሮች የማስወጣት ውሳኔ የመንግስት እንጂ የወታደራዊ ኃይሉ አይደለም።

የኢትዮጵያ መንግሥት ከኤርትራ መንግሥት ጋር ተነጋግሮ ወታደራዊ ኃይሉን ለማስወጣት ከወሰነ ወታደራዊው ኃይል ይወጣል ሲሉ የወታደራዊ እንቅስቃሴን የሚመሩት ምክትል ኤታማጆር ሹም መናገራቸውን አዲስ ዘመን ጋዜጣ መዘገቡን ብሉምበርግ የዜና አገልግሎት ጠቅሷል። የፈረንሳይ የዜና አገልግሎት በበኩሉ ፕሬዝደንት ኢሳያስ አፈወርቂ በኢትዮጵያው ጉብኝታቸው ወቅት

የኤርትራን ኤምባሲ በአዲስ መልክ በከፈቱበት ወቅት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የኤምባሲውን ቁልፍ ማስረከባቸውን የዜናው አገልግሎት ጠቅሷል። ፕሬዚደንት ኢሳይያስ በኤምባሲው የኤርትራን ባንዲራ ሲሰቅሉ በኢትዮጵያ ብሮድካስቲንግ ኮርፖሬሽን መታየታቸውን ዘገባ አውስቷል። በኤምባሲው ያሉት እቃዎች ሳይነኩ እንዳሉ የተቀመጡና በአቧራ የተሞሉ መሆናቸውን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ጠቅሷል ይላል ኤኤፍፒ። የ71 ዓመት ዕድሜው ፕሬዚደንት

የኤርትራ ኤምባሲን ከከፈቱ በኋላ ወደ አገራቸው መመለሳቸውን ዘገባው አውስቷል። አምነስቲ ኢንተርናሽናል የሰብአዊ መብት ተሟጋች ቡድን የሰላም መምጣት በዓለም ደረጃ እጅግ በጣም ከተገለሉት አገሮች አንዷ በሆነችው ኤርትራ ለውጥ እንዲያመጣ ሊያመቻች ይችላል ማለቱን ዘገባው ጠቅሷል። በኢትዮጵያና በኤርትራ መካከል የተካሄደው ውጊያ ካበቃ በኋላ ፕሬዚደንት ኢሳይያስ አፈወርቂ

ከኢትዮጵያ ሊደቀንባቸው የሚችል የጦርነት አደጋን፣ ገደብ የሌለው ወታደራዊ አገልግሎትን ያካተቱ ጨቋኝ ፖሊሲዎችን ለማውጣት ተጠቅመውበታል ይላል የፈረንሳዩ ዜና አገልግሎት። የዋሽንግተን ፖስት ጋዜጣ ድረገጽ ደግሞ በኢትዮጵያና በኤርትራ መካከል ስለተደረገው የሰላም ስምምነት ሲዘግብ በአፍሪቃ ቀንድ ጉዳይ ላይ የሚያተኩሩ የፖለቲካ ተንታኝ አቶ ሀሌሉያ ሉሌ ያሉትን አስፍሯል።

ሁለቱም አገሮች ጦርነት ወይም ሰላም አልባ በሆነ ሁኔታ መቀጠል እንደማይችሉና እንደማያዋጣቸው እየተገነዘቡ መጥተዋል። ኤርትራ ከምዕራቡ ዓለምና ከአረብ ሀገሮች ጋር ያላት ግንኙነት እየተሻሻለ በመምጣቱ ከበፊቱ በተሻለ ሁኔታ ዝግጁነት ማሳየቷን ገልጸዋል። በኢትዮጵያ በኩል ደግሞ የዶክተር አብይ ስልጣን ላይ መውጣትና ከኤርትራ ጋር ጦርነት ካካሄደው ፓርቲ የማፈንገጥ ዝንባሌ ማሳየታቸው

ከአጣብቅኝ ሁኔታ ለመውጣት ማመቻቸቱን አቶ ሀሌሉያ ማስገንዘባቸውን ጋዜጣው አውስቷል። ኤርትራ ላለፉት 20 ዓመታት ከኢትዮጵያ ጋር በነበራት የጦርነት ሁኔታ ላይ በማተኮር በወታደራዊ ኃይሏ ላይ ከፍተኛ ውጪ ስታደርግ ቆይታለች። ገደብ የሌለው ወታደራዊ አገልግሎትን ደንግጋ ኖራለች። በዚህ ምክንያትም በመቶ ሺዎች የሚቆጠሩ ኤርትራውያን ከሀገራቸው ለመሰደድ ተገደዋል። አቶ ሀሌሉያ ሉሌ አያይዘውም ለጦርነት ምክንያት የሆኑት ግዛቶችን

የመመለሱና እዛ የሚኖሩት ሰዎች እጣ ምን እንደሚሆን ገና መፈታት ያለበት ውስብስብ ጉዳይ መሆኑን ሳያስገነዘቡ እንዳላለፉ ዘገባው ጠቁሟል። የሁለቱ ሀገሮች የጠላታዊነት ድባብ ማክተም ኤርትራ ውስጥ ያለውን የወታደራዊ አገልግሎት ማቆም ብቻ ሳይሆን በታገደው የሀገሪቱ ሕገ መንግስት ላይ በሰፈረው መሰረት ወደ ዲሞክራሲያዊ አሰራር የመመለስ ሁኔታ ሊያስከትል እንደሚችል አቶ ሀሌሉያ መግለጻቸውን

ስር ነቀል ለውጥ ይኖራል ባይባልም አንዳንድ መሻሻሎች ሊኖሩ እንደሚችሉ መተንበያቸውን ዋሽንግተን ፖስት ጋዜጣ ላይ የወጣው ዘገባ አስነብቧል። ኤነርጂ ሶርስስ የተባለው ስለ ሳይንስና ቴክኖሎጂ ጽሑፎችን የሚያቀርብ መጽሔት ደግሞ ኢትዮጵያ በተለያዩ ክፍሎቿ ኬሮጊን የተባለ ነዳጅ ዘይትና የተፈጥሮ ጋዝ ለማምረት የሚያስችል ንጥረ ነገርን ያቀፉ አለቶች በብዛት እንዳለዋት ጠቁሟል።

የኢትዮጵያ ኦይል ሼል የተባለው የነዳጅ ዘይት መሰረት አነስተኛ የሰልፈር ይዘት እንዳለውና ኦርጋኒክ ይዘቱ ከ55 እስከ 60 ከመቶ ድረስ የሚሄድ በመሆኑ ነዳጅ ዘይት ከሚገኝባቸው የዓለት ግግሮች ጥራት ምክንያት ምርጥ ነው ሊባል እንደሚችል መጽሔቱ ገልጿል። ኢትዮጵያ ውስጥ የሚካሄደው የነዳጅ ዘይትና የተፈጥሮ ጋዝ አሰሳ እየተፋጠነ መሆኑንም አውስቷል።

በምዕራብና በደቡብ ምዕራብ እንዲሁም በማዕከላዊ ሰሜን ምስራቅ ኢትዮጵያ የተገኙ የነዳይ ዘይት መሰረት ያላቸው ግግር አለቶች ከ400 እስከ 800 ሜትር የሚሆን ውፍረት እንዳላቸው ጽሑፉ ያስረዳል። በተለያዩ የኢትዮጵያ ክፍሎች ከ653 ሚሊዮን እስከ 1 ቢሊዮን ቶን ሊሆን የሚችል የነዳይ ዘይት አለቶች ግግር እንዳለ ጽሑፉ ገልጿል። አንዳንድ ጥናቶች ደግሞ በትግራይ ክልል ብቻ

አንድ ትሪሊዮን በርሜል የነዳጅ ዘይት ሼል ሊያመርት የሚችል 3.89 ቢሊዮን ቶኖች የነዳጅ ዘይት አለት ግግር እንዳለ አመልክቷል ይላል ኢነርጂ ሶርስስ ላይ የወጣው የጥናት ጽሁፍ። ኢትዮጵያ በአብዛኛዎቹ የግዛቷ ክፍሎች ነዳጅ ዘይት ሊገኝበት የሚችል የአለት ግግር ጥሪት አላት። በተለይም ትግራይ ክልል ግን ግዙፍ የነዳጅ ዘይት ግግር አለቶች አላት ይላል ጽሁፉ።

በትግራይ ክልል ያለውን የነዳጅ ዘይት ሊያመርት የሚችለውን የአለት ግግር መጠን ለማወቅ ለአጭር ጊዜ የተደረገው አሰሳ በአዲግራት የአሸዋ አለት ግግር ሰፊ የነዳጅ ዘይት አምራች መሰረት መገኘቱን ጽሑፉ አውስቷል። አብዛኛዎቹ የትግራይ ክልል የነዳጅ አምራች ግግሮች በአሸዋው አለት ስብርባሪዎች የተሸፈኑ ሲሆን ብዘት፣ ዳጋ፣ አርቢ ነብለትና አጽቢ ላይ ግን ተጋልጠው እንደሚታዩ የጥናቱ ጽሑፍ አውስቷል።

በክልሉ ገና ለእይታ ያልተጋለጡ በርካታ የነዳጅ ዘይትና የጋዝ ጥሪቶች እንዳሉ ጽሑፉ ገልጿል። ኤነርጂ ሶርስስ የተባለው መጽሔት ላይ የወጣው ጽሑፍ አያይዞም የኢትዮጵያ መንግስት የውጭ ምንዛሪ አቅርቦቱን ለማስፋት እንዲረዳው ለዚህ ጥሪት ትኩረት በመስጠት የነዳጅ ዘይት አምራች ግግሮች ፍለጋ ማካሄዱን እንዲጀምር ይመክራል። ኢትዮጵያ ውስጥ ነዳጅ ዘይት አምራች ግግሮች እንዳሉ ለማወቅ የተቻለው

እንደ አውሮፓ አቆጣጠር ከ1950ዎቹ ዓመታት አንስቶ መሆኑን ጽሑፉ ሳያወሳ አላለፈም። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አድማጮች አሁን ውይይት

ኢትዮጵያና ኤርትራ የሁለት ጎረቤት አሞች ታሪክ ሰሞነኛው ውይይት ዛሬም ይቀጥላል። መሰንበቻውን የኢትዮጵያ አየር መንገድ በመጀመሪያ በረራው መግባቱን ተከትሎ አስመራ የታየው ታላቅ የደስታ ስሜትና ከዚያ ቀደም ብሎ በኢትዮጵያ የሆነው በሁለቱ ጎረቤት ሀገሮች ኢትዮጵያና ኤርትራ ጉዳይ አዲስ ምዕራፍ ከፋች ተደርጎ ተወስዷል። ምዕራፍ ከፋች

የተፈጠረውን ሁኔታ ምንነትና የቀጣዩን ሂደት አቅጣጫ ጨምሮ በርከት ባሉ ጭብጦች ዙሪያ የታሪክ ምልከታ ለመፈንጠቅ የታለመ ተከታታይ ውይይት ነው አሁን የሚቀጥለው። አሉላ ተወያዮቹን አስተዋውቀህን ትመራለን። አመሰግናለሁ ቆንጂት። ተወያዮቹ በኢትዮጵያና ኤርትራ ጉዳዮች ላይ ሰፊ ጥናት ያካሄዱ የታሪክ ምሁራን ናቸው። ቀደም ብለን በመግቢያችን እንደጠቆም ነው ኢትዮጵያውያንና ኤርትራዊ የታሪክ ባለሙያዎች ናቸው።

ፕሮፌሰር ገብሩ ታረቀኝ ቀደም ሲል በዚህ በዩናይት ስቴትስ የኒውዮርክ ስቴት ዩኒቨርሲቲ ለረጅም ዓመታት በታሪክ መምህርነት ያገለገሉ የታሪክ ምሁርና የግጭቶች ጥናት ባለሙያ ናቸው። በአዲስ አበባ ዩኒቨርሲቲም በተለያዩ ኃላፊነቶች በመምህርነት አገልግለዋል። ፕሮፌሰር ሹመት ሺሻኝ በተመሳሳይ በዩናይት ስቴትሱ የክሪስቶፈር ኒውፖርት ዩኒቨርሲቲ ለረጅም ዓመታት በታሪክ መምህርነት አገልግለዋል። በአሁኑ ወቅት በዩናይት ስቴትስ ዓለም አቀፍ የትምህርት ፕሮግራም አማካኝነት

በባህር ዳር ዩኒቨርሲቲ በምርምርና በማስተማር አገልግሎት ላይ ይገኛሉ። ኤርትራዊው የታሪክ ፕሮፌሰር ፕሮፌሰር ተከስተ ነጋሽ ሌላው ሶስተኛው እንግዳችን ናቸው። እሳቸውም በኤርትራ ጉዳይ ላይ በርካታ ጥናቶችን ያቀረቡ የምርምር ስራዎችን የሰሩና መጽሐፍትም የደረሱ ናቸው። ይልቁንም ደግሞ በጣሊያን ወረራ ጉዳይ ላይ በቀዳሚነት የሚጠቀሱ ምሁር ናቸው።

ከትላንትናው ምሽት ዝግጅታችን ነው የምንለጥቀው። አሁን በቀጥታ ወደ ውይይት ንዝለቅ። መልካም የወደፊቱን ጎዳና እንድትመለከቱ። ፕሮፌሰር ተከስተው ደርሶ ነው የሚመጣው።

ይበልጡን የጦርነት አዝማሚያ ይታይበት የነበረ ሰላም አልባ የፍጥጫ ዘመን የሀያ አመታት ጉዞ ከፊል በእፎይታና እንደተመለከትነው በደማቅ አቀባበልና በትኩስ ስሜት የተደመደመ ይመስላል። ነገር ግን ቀጣዩ ምዕራፍ በተጨባጭ ምንድን ነው የሚለው ላይ በእርግጥ የሚታወቅ አይመስልምና ሙያዊ እይታችሁን ብትፈነጥቁ፣ የሁለቱ ሀገሮች በስምምነት ደረጃ እንደ መንግስታት የሚያደርጓቸው ስምምነቶች እንዳሉ ሆነው የፖለቲካ የማህበራዊ ህይወት፣ ሌሎችም የሁለቱ

ሁለቱን አገሮች እጣ ፈንታ የሚመለከቱ ጉዳዮች ወዴት ሊያመሩ ይችላሉ? ከወዲሁ መተንበይ ይህ ቢሆን ይሄ ሊከተል ይችላል ማለት ይቻል ይሆን? ፕሮፌሰር ተከስተ የኔ አቋም ከመጀመሪያ በኤርትራና በኢትዮጵያ ምንም ልዩነት መኖር የለበትም ኤርትራና ኢትዮጵያ አንድ ህዝብ ነው የሚል አቋም ነው የነበረኝ በሱ ባለፉት ሰላሳ ሰላሳ አምስት አመታት አሁን በመመልከት ላይ ያለሁት ያው ነው። ይሄ ድሮ ድሮም ያምንበት ነገር አሁን

ፕሬዚደንት ኢሳያስ አምኖ ግብር ላይ እየተረጎመው ነው እየተረጎመው ነው። ግን እዚህ ላይ አንድ ነገር አለ። ኢሳያስ እስካሁን ድረስ የኤርትራ ፕሬዚደንት ነው። ከስልጣኑ ለማንም ለማንም ሰው ለማካፈል አይፈለግም። ኤርትራ የእሱ በኪሱ ያለች ንብረት ነች። እና አሁን

ኤርትራውያንና ኢትዮጵያውያን አንድ ሕዝብ ነው ብሎ ሲነሳ እንደኔ አስተያየት እሱ የሚመኘው በኢትዮጵያ ድሮ በሺ ዘጠኝ መቶ ዘጠና ይጫወት ይጫወተው እንደነበረ እንዲጫወት ነው። እንግዲህ የማለት ምንድን ነው፣ ልክ የእሱ ረዳቶች የእሱ ድርጅት በኢትዮጵያ ውስጥ ልክ ከጦርነቱ በፊት

የነበረውን መብት እና የነበረውን ይሄ የበላይ ሁኔታ እንዲጠበቅለት ሊሞክር ነው። እዚህ ላይ እንግዲህ ኢሳያስ ያልተገነዘበው ነገር አለ። እሱ ደግሞ ኢትዮጵያ በጣም ተለውጧል። ባለፉት ሀያ ዓመታት በኢትዮጵያ ውስጥ የተካሄደው ለውጥ ስር ነቀል ነው ለማለት ይቻላል። በእሱ አንጻር ኤርትራ ወደኋላ ነው የተመለሰችው እንጂ

ወደፊት አልገፋችም። እና ይሄ ኢሳያስ በሚቀጥሉት ወራቶች በሚቀጥሉት ጊዜ ኢትዮጵያ ውስጥ ይመኘው የነበረውን ነገር ሊያገኝ አይችልም። ይህ የተለየ የተለየ ጥያቄ ነው። እንደ እኔ አስተያየት የኢትዮጵያና የኤርትራ ጉዳይ የኢትዮጵያና የኤርትራ የሰላም መንፈስ እንዴት መቀጠል አለበት፣ እንዴት ሊቀጥል ይችላል የሚለው ጥያቄ ቁልፉ ያለው በኢትዮጵያ ነው። የኢትዮጵያ ፖሊሲ በኤርትራ

እና በኤርትራውያን ምንድን ነው? ኤርትራውያን እንደ ድሮ ወደ ኢትዮጵያ መጥተው ያለምንም ፓስፖርት በአይደንቲቲ ካርድ በማንነት ወረቀት ብቻ ይዘው ለመንቀሳቀስ ይችላሉ ወይስ አይችሉም? የኢትዮጵያ መንግስት፣ ኤርትራውያኖች እንደ ኢትዮጵያውያን ነው የሚያያቸው ወይስ እንደ ሌላ ሀገር ዜጋ ነው የሚያያቸው? ይህ ነገር እነዚህ ጥያቄዎች የሚወሰኑት በኢትዮጵያ ነው፣ በኢትዮጵያ ውስጥ ነው የሚወሰኑት እና እንዴት እንደሚወሰኑ ወሳኝ ነው ለሚቀጥለው

በኤርትራና በኢትዮጵያ መካከል ለሚኖረው ግንኙነት እንደ እኔ አስተያየት የኢትዮጵያ መንግስት የኢትዮጵያን ሕዝብ ምኞት ገብቶት ምኞታቸው የሚያራምድ ከሆነ ከአሁኑ ጀምሮ ለኤርትራ ሕዝብ ያለው ግንዛቤ ልክ እንደ ኢትዮጵያዊ ዜጋ አድርጎ ማየት የሚያስችለው ግንዛቤ መሆን አለበት። ይህ ከተደረገ በኤርትራ በኩል ሊከሰት የሚችል የኢሳያስ የእኔ አቅላለው የሚል ፖለቲካ

ወደፊት ሊራመድ አይችልም መልካም ሌላ ጥያቄ እንዳነሳ እያደረጉኝ ነው ፕሮፌሰር ተከስተ ፕሮፌሰር ገብሩ ወደ እርሶ ልምጣ የሁለቱን አገሮች መጪጣ ከድንበሮቹ ባሻገር ሊፈጠር የሚችለውን የህዝቡን ህይወትና ኑሮ በሚመለከቱ ጉዳዮች ላይ ሊከሰት ይችላል የቱ ሁኔታ ደንቃራ ሊሆን ይችላል የትኞቹ ሁኔታዎች ይበልጥ ሊያቀላጥፉት ይችላሉ ሲላሉ መልካም እንግዲህ ግንኙነቱ ገና ጀመሩ ነው

የኢትዮጵያ አየር መንገድ ስራውን ጀምረዋል። በቅርቡ ደግሞ በምድር የአውቶቡስ እንቅስቃሴ እንደሚደረግ ሰምተናል። ይህንንም ወደ አሰብ የሚወስደውን መንገድ በቅርብ እንደሚከፈት ሰምተናል። እነዚህ በጎ ስራዎች ናቸው፣ መንደርደሪያዎች ናቸው፣ አስፈላጊም ናቸው። አሁን ተከስተ ካለው አንድ ሁለት ነጥብ ላንሳ እና የምንለይበትን ላመልክት። አሁን የተጀመረው ነገር ቁልፉ በአጠቃላይ ኢትዮጵያ ውስጥ ነው ያለው። ቁልፉን የያዘችው ኢትዮጵያ ነች።

አልስማማበትም። ሁለቱ የተለያዩ የፖለቲካ ስርዓቶች አሏቸው። የኢትዮጵያ የፌዴራላዊ መንግስት አለ። ፌዴራል የፌዴራል ስርዓት ደግሞ ያለ ዴሞክራሲ የማይታሰብ ነው። ነገር ግን ባተገባበሩ ተበላሽተዋል። የእሱም መበላሸት ዶክተር አብይን የመሰለ መሪ ቁንጮ ላይ አስቀምጠዋል። ኤርትራ ያለው ተከሰም ጥሩ አድርገው ገልጾታል በፊት

በአንድ አንባገነን የሚመራ በሕግ የማይመራ በሕግ የማይገታ መንግስት ነው። ግን ግን እነዚህ ሁለት ሎላውያን ሀገራት ናቸው። ሁለት ሎላውያን ሀገራት ናቸው። አሁን የሚደረገው ድርድር የእርቅ መንገድ የተጀመረው በሁለት ብሔረ መንግስታት ልንላቸው ይችል ይሆናል ነው። ስለዚህ ሰጥቶ መቀበልን

ግንዛቤ ውስጥ የሚያስገባ ነው። በሁለት ልዑላዊ መንግስታት ማለት ነው። ወደንም ጠላን፣ ኢሳይያስ አምባገነን ይሁን አይሆን፣ እሱ የኤርትራ ህዝብ ጉዳይ ነው። ኢሳይያስን ማግለል፣ ኢሳይያስን ማስወገድ ወይስ ኢሳይያስን አቅፎ መቀጠል የኤርትራውያን ጉዳይ ነው። ኢትዮጵያ ካለው አመራር ጋር ካለው መንግስት ጋር መደራደር ብቻ ነው የምትችለው።

እኩል የሁለት እኩል መንግስታት ጉዞ ነው የተጀመረው እና ይህንን ላስረግጥበት እወዳለሁ። በአንድ በኩል ተከስተያ በተከስተያ ያነሳት አንድ ጥሩ ነጥብ ደግሞ ይሄ የተጀመረው ጉዞ ጉዞ ኢሳያስን ተመልሶ ሊመታው እንደሚችል ለማስገንዘብ እወዳለሁ። በአንድ በኩል

ሀያ አመት የፎከረበት ባድመ ወይም ሞት እንደማለት ሲሆን እሱ ደጋፊዎች አንበሳ ነው፣ ለማንም ያልተንበረከተ አሜሪካን ጨምሮ ሀገር ወዳድ ወደር የሌለው መሪ የሚሉትን አጎባዮች ያጠናክርለታል። በአብዛኛው የኤርትራ ህዝብ ግን ፍትህ ነው የሚፈልገው፣ ነጻነትን ነው የሚፈልገው፣ እድገትን ነው የሚፈልገው

የኑሮ ለውጥን ነው የሚፈልገው። ከጎረቤቶቹ ጋር በሰላም ለመኖር ነው የሚፈልገው። እዚህ ያሉት የኤርትራ ኢትዮጵያ ውስጥ ያሉት ወጣት ስደተኞች ህዝብ ለህዝብ የሚል እንቅስቃሴ ጀምረዋል። ጥሩ መሰረት ጥለዋል። እነሱ ከዚህ አመንጥቀው እንደ ተቃዋሚዎች ሆነንም የሚወጡበት መንገድ ሊመጣ ይችላል። ተስፋዬም ይሄ ነው፣ የኢትዮጵያ ወጣቶች አብሯቸው እንዲጓዙ

እነሱ ያነሱትን መርህ ጥያቄ አቅፈው ከእነሱ ጋር ተባብረው እጅ ለእጅ ተያይዘው አሁን የተጀመረውን እንቅስቃሴ ቢያዳብሩት የሁለቱን ህዝቦች መቀራረብ፣ መወዳጀት፣ አብሮ መኖር በቀላሉ ሊያመጣ ይችላል የሚል ግምት አለኝ። አንድ ቀደም ብላ የተነሳችው ደግሞ ተከስቶ ነው ያነሳት፣ ልመለስባት እፈልጋለሁ። ይሄም ህወአት ትግራይ ነው፣ ትግራይ ህዝብ ደግሞ ህወአት የሚለው መሰረት የሌለው በጽንሰ ሀሳብም በሆነ

በታሪክ ምንም አይነት ድጋፍ የሌለው ዘይቤ ነው። ይህ የትግራይ ህዝብ ከሁለት ሺህ አመት በላይ ታሪክ ያለው ስልጣኔ ፈጣሪ፣ ቋንቋ ፈጣሪ፣ ብዙ ፈላስፋዎች የፈጠረ ህዝብ ነው። ህወሓት ግማሽ ምዕተ አመት እንኳ ህወት ህይወት የሌለው ድርጅት ነው። በታሪክ አጋጣሚ በምድረ ትግራይ የተፈጠረ ድርጅት ነው።

ህወዓት ትግራይ ሆኖ አያውቅም ትግራይም ሊሆን አይችልም እንዴ በሌሎች ድርጅቶች እኮ ገብተን ለዴሞክራሲ ለፍትህ የታገልን የትግራይ ልጆች አለን እኔ በበኩሌ የሀባ አባል ነበር ብዙዎችም ነበሩ በኢድህ ገብተው የታገሉ ብዙ የትግራይ ልጆች ነበሩ እና የህወዓት አባል ባለመሆናቸው ትግራይነታቸውን ያስነጥቃቸዋል እንዴ

አሁን እኮ የትግራይ ህዝብ የሚገፋው የሚገፋው ያለው ከህወዓት ጋር ተጠግተው የትግራይን ህዝብ ከህወዓት ጋር እያያያዙ ሲያቀርቡ በመቆየታቸው ነው። ህወዓትም ራሱ ትግራይና ህወዓትን አጣብቆ ሁለቱ የአንድ ሳንቲም ገጽታዎች ናቸው እያለ በመስበኩ አሁን ህወዓት ከስልጣን ገለል በሚደረግበት ጊዜ የትግራይ ህዝብም በያለበት

እየተገፋ ነው ባልበላበት ባልጠጣበት ምንም በደል ባላደረሰበት ሁኔታ እሱ እየተገፋ ነው ተጠያቂው ህወሓት የሚባለው ድርጅት ነው ይህንን ማስረገጥ ይኖርብናል አመሰግናለሁ አመሰግናለሁ ፕሮፌሰር ገብሩ ሌላ ጥያቄ ለፕሮፌሰር ሹመት ከማንሳቴ በፊት በልዩነት ያነሱት ሀሳብ አለ ፕሮፌሰር ገብሩና ፕሮፌሰር ተከስተ ለእርስዎ ድልስጥ ከገብሩ ጋር ባልስማማም ምክንያቱ ፕሬዚደንት ኢሳያስ ያለው

በትግርኛ በደንብ የተናገረው የኤርትራ ህዝብና የኢትዮጵያ ህዝብ ሁለት ህዝብ ነው ብሎ የሚያስብ ሰው ሀቁን የሳተ ነው ነው ያለው። እና ልክ ኢሳያስ ያለው እኔም ከዚህ በፊት ለብዙ አመታት ያመንኩበት ነገር ነው። በኢትዮጵያ ህዝብና በኤርትራ ህዝብ ልዩነት የለም አንድ ህዝብ ነው። እና ይህ ከሆነ ኢሳያስ ያለው የኢትዮጵያ መንግስት በዚሁ ግንዛቤ መንቀሳቀስ ይችላል፣ መንቀሳቀስም አለበት

በዚሁ ግንዛቤ ሲንቀሳቀስ የኤርትራ ህዝብ አሁን በኢትዮጵያን ኤርላይንስ በከፈተው መንገድ እየበረረ መጥቶ አዲስ አበባ ሲቋም እንዴት ነው የሚታየው? የህዝብ ኢትዮጵያዊ ነው ወይስ የሌላ ሀገር ዜጋ ነው? እዚህ ላይ ያለው የእኔ ጥያቄ እና በዚሁ ምክንያት ነው ቁልፉ። የኢትዮጵያና የኤርትራ የመጪው ሁኔታ እንዴት እንደሚሆን የሚወስነው የኢትዮጵያ ፖለቲካ ነው፣ የኢትዮጵያ በኤርትራ ያለው አቋም ነው እዚህ ላይ

ለማለት የምፈልገው የአሁኑ አዝማሚያ በጣም ጥሩ ነው። ብዙ ተስፋ የሚሰጥ ነው። ቢሆንም ህዝብ ያላሳተፈ ሂደት ነው እና ዘላቂ እንዲሆን የኢትዮጵያ ህዝብ በዚሁ በኤርትራና በኢትዮጵያ ሰላም በመስፈን በሚ በሚገኝበት ጊዜ ህዝቡ በይፋ መሳተፍ አለበት። የኢትዮጵያ መንግስት ህዝቡን የሚያሳትፍበት ዘዴ ማግኘት መፈለግ ይኖርበታል።

መልካም። የግራና ቀኝ ሀሳቦች አንድ አረፍተ ነገር የማስገባት እሽ፣ ይኸውልህ እዚህ ያሉት የኤርትራ ወጣት ስደተኞች በጀመሩት እንቅስቃሴ ዝ አንድ ህዝብ ሁለት ሀገራት የሚሉትን መፈከር እዚህ አዲስ አበባ የጀመሩት እነሱ ናቸው። ኢሳይያስ በሚያስገርም መንገድ እዚህ መጥቶ ይህችን ደገማት ከነሱ ይንጠቃት ወይም ተከስተ እንዳለው ድሮም የሚያምንበት ነገር ከሆነ በጣም ጥሩ ነው ነገር ግን

እኔ ከተከሳይ የምለየው እነዚህ ልዑላዊ የሆኑ ሀገራት መንግስታት ተስማምተው ሰላም ከተገኘ ወደ ኮንፌዴሬሽን ሊያመሩ ይችላሉ። ኮንፌዴሬሽን የላላ ህብረት፣ የላላ አንድነት ማለት ነው። ይህም የኤርትራ ልዑላዊነትና የኢትዮጵያ ልዑላዊነት በኩል ተከብሮ በኩል ተከብሮ በሁለቱ ፈቃደኝነት በተለይም ደግሞ

በተለይም ደግሞ በሁለቱም አገራት ሬፈረንደም ተደርጎ የሁለቱም አገሮች ህዝቦች የሚፈልጉት መሆን ከተረጋገጠ በኋላ ለመጀመር ያህል በአምስት አመት የኮንፌዴሬሽን ስርዓት ሊጀመር ይችላል። በአንድ ወገን በኢትዮጵያ መንግስት በኩል ብቻ የሚፈጸም አይደለም። ይህ የኔ እምነት ነው። መልካም። የሚያወያዩት ሀሳቦች ይቀጥላሉ። በዚህ ሰዓት ይህን ፕሮግራም የሚከታተሉ አድማጮቻችንም በያሉበት እንደሚወያዩ ተስፋ አደርጋለሁ።

ፕሮፌሰር ሹመት እርስን የሚጠብቀው ጥያቄ ምናልባትም ወደፊት የሚያስኬደን ይመስለኛል። ቀደም ባሉት ነጥቦችም ላይ በአጫጭሩ አስተያየት ሊሰጡ ይችላሉ፣ ግን ዋናውን ቁልፍ ጥያቄ ገፋ አድርገን እንሂድ። ቀደም ብሎ በፕሮፌሰር ገብሩም በፕሮፌሰር ተከስተም በመጠኑ ተነክቷል። በኢትዮጵያ ውስጥ የሚታየው ይህ ለውጥ በምን መልኩ በኤርትራ ላይ ተጽዕኖ ሊያሳደር ይችላል የሚለውን ጥያቄ በሁለት መንገዶች እንዲመለከቱ ላድርግ። ፕሬዚዳንት ኢሳያስ

መረጃዎች እንደምመለከተው ከሰባ ዓመት በላይ ዕድሜ ሆኗቸዋል። የሰባ ሁለት ዓመት ሰው ናቸው። እንደ ወጣትነታቸው ጊዜ ቀደም ብለው የያዟቸውን ጠንከር ያሉ አቋሞች ይዘው መዝለቅ የሚችሉበት ተፈጥሯዊ ሁኔታ አይኖርም የሚለውን ኤርትራ ውስጥ ነጻ የመገናኛ ብዙኃን የሉም። ምርጫ የለም። አለመኖሩንም እሳቸው ግልጽ አድርገው ነው የሚናገሩት። ነጻ የፍትህ ስርዓት የለም። የተዳከመ የምጣኔ ሀብት ይዞታ አለ።

በኢትዮጵያ ውስጥ ያሉ የሚባሉትን ችግሮች ለመለወጥ ቆርጦ የተነሳ አቋም በሚንጸባረቅበት ሁኔታ ኤርትራውያን ምን ይላሉ? በሀገራቸው በውስጥ ለውጥ እንዲመጣ የሚያደርጓቸው እንቅስቃሴዎች ምን አይነት ተጽዕኖ ሊያመጡ ይችላሉ? በኤርትራ መንግስት በኩል እንደዚህ ከፈት ያለውና ከኢትዮጵያ ጋር የቀረበ ግንኙነት የመፈለጉ ሁኔታ ጥያቄዎችንስ አያጠነክርም ወይ? ሁኔታዎች በአገር ውስጥስ አይቀይርም ወይም ኤርትራ ውስጥ ምን አይነት ለውጦች ሊመጡ ይችላሉ? ፕሮፌሰር ሹመት

እሺ እንግዲህ አንደኛ አሁን ይሄ የተጀመረው ለውጥ እንዲሰምር ከተፈለገ በኤርትራም በኢትዮጵያም በኩል የተረጋጋ ሁኔታ እንዲኖር ያስፈልጋል። የተረጋጋ ሁኔታ ካልተፈጠረ የኤርትራን ጉዳይ የኢትዮጵያና የኤርትራን ግንኙነት ጉዳይ የሌላ ፖለቲካ ቁማር መጫወቻ ከመሆን አይድንም እና አሁን በተጀመረው ፈር እንዲቀጥል ከተፈለገ በተለይ የተረጋጉ መንግስታት እንዲኖሩት ያስፈልጋል።

አሁን ትልቁ እንትን በኢትዮጵያ ውስጥ እየተካሄደ ያለው ለውጥ ከኤርትራ ጋር ላለው ግንኙነት እጅግ በጣም አበረታች ነው። ትውልዱም አዲስ ትውልድ ነው። ብዙውን ቁስል ሲያስታምም መኖር የሚፈልግ አይደለም። ፖለቲካ ላይ የወጡት ሰዎች ቅይጣቸው በርከት ያለ ነው። ዳይቨርስ ናቸው ማለት ነው። የመቻቻል የተሻለ ባህሪ አላቸው። ያለፈውን ለመርሳት አይ ቲንክ በተሻለ መንገድ ዝግጁ ናቸው

እና ከኤርትራ ጋር የሚደረጉትን ውይይቶችና ግንኙነቶች ይሄ ያሳልጠዋል የሚል እምነት አለኝ። እንግዲህ ትልቁ ጥያቄ ያለው በኤርትራ በኩል ያለው ሁኔታ ለዚህም መቻል ወይ የሚል ነው። እርግጥ የፕሬዚደንት ኢሳያስ መንግስት የአምባገነን መንግስት መሆኑን ሁላችንም እናውቃለን። በጣም ብዙ ድምጻቸው የተዘጋ የፖለቲካ ቡድኖች አሉ።

ህዝቡም ፍላጎቱን በአደባባይ ለመግለጽ ያለው እድል እጅግ በጣም የተወሰነ ነው። ነገር ግን አሁን በተጀመረው እንቅስቃሴ ምክንያት እሳቸውም በዚህ በኩል ተስፋ ሲያዩ በተለይ ደግሞ ቢፈልጉ እንኳ ሊገድቡት የማይችሉት አይነት ኃይል የግድ እየገፋ ሲመጣ ለመቆየት በስልጣን እንኳን ለመቆየት የተወሰኑ ለውጦችን ማካሄድ ያስፈልጋል።

ልክ የኢህአዴግ በራሱ በላዩ ላይ እየተጫነ የመጣው ኃይል እንዲለወጥ እንዳስገደደው ሁሉ ይህ አሁን የተከፈተው እድል በኤርትራም በኩል ተመሳሳይ ጫና ሊፈጥር ይችል ይሆናል እና በዚህም ምክንያት የተወሰኑ በሮች ይከፈታሉ። የኤርትራ የፖለቲካ ምህዳር በዚያው አንጻር እየሰፋ ይሄዳል።

ለውጡ ከኢትዮጵያ ጋር ያለው ግንኙነት የበለጠ እየሰመረ እና ኤርትራን ሕዝቡም ተጠቃሚ እያደረገ ሲሄድ ምናልባት በኤርትራ መረጋጋት እና በኤርትራ ፖለቲካ መስመር መስመር መስተካከል ፍላጎት ያላቸው ኃይሎች ሁሉ ለዚያ ሂደት ተባባሪ ይሆናሉ የሚል ተስፋ ነው ያለኝ። አንዳንድ ጊዜ እጅግ በጣም አስቸጋሪ ነው። እንደ ፕሬዚደንት ኢሳያስ ያለ ለብዙ ዘመናት በስልጣን ላይ የቆየ ሰው በዚህ እድሜ

ለመለወጥ እድሉ ምን ያህል ነው የሚል ጥያቄ ሊነሳ ይችላል። አድማጮች፣ አሁንም ሰዓቱ አለቀብን። ታዲያ ውይይቱ በአጭር የሚቋጭም አይደለም። ሌሎቻችሁም እንድትሳተፉ የሚጋበዝበት ነው። ይቀጥላል። በሁድ ምሽት ዝግጅታችን ተከታዩን ጠብቁ። አሁን የትግርኛ ስርጭት ይቀጥላል። ደህና እደሩ።